በአምስትና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ታሕሳስ 5 2011 ዓ.ም ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ የምናስተናግዳችሁ ሰሎሞን አባትና እኔም ሰለሞን ክፍሌ ነኝ። በኢትዮጵያና ኬንያ ድንበር የሚከሰቱ ግጭቶች የኢኮኖሚ ችግርና ውጥረት ማስፈናቸውን የምሥራቅ አፍሪካ ሀገሮች የጋራ ልማት ድርጅት ኢጋድ አስታወቀ። ከማኅበረሰቡ ጋር የተጀምረው ውይይት እንደሚያሳየው የሚፈጠሩ ግጭቶች በአካባቢው ከፍተኛ መጠን ያለው ንብረት እንዲወድምና የሰው ሕይወት እንዲያልፍ ምክንያት ሆነዋል። ማኅበራዊ አገልግሎት ሰጪ ተቋማት ወድመዋል። የልማት ድርጅቶችም በአካባቢው ገብተው እንዳይንቀሳቀሱ ፈተና ደቅመዋል። ሚስተር ካምሉስ ኦሞጎ የኢጋድ የግጭት ማስጠንቀቂያና ምላሽ በምህጻር ሴዋርን ዳይሬክተር ናቸው። ዘገባውን በአብይ ርዕስ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ በቦረና ዞን ሞያሌ ከተማ ለአምስተኛ ቀን የቀጠለውን ጥቃት በመቃወም የቦረናና የምስራቅ ጉጂ ዞኖች ነዋሪዎች ዛሬ ሰልፍ አካሂደዋል። በዛሬው እለት ብቻ 15 ሰዎች መሞታቸውን የሞያሌ ከተማ ነዋሪዎችና የመንግሥት ባለሥልጣናት ለአሜሪካ ድምፅ አፋን ኦሮሞ አገልግሎት ተናግረዋል። የተቃውሞ ሰልፈኞቹ በያቤሎ በኔጌሌ ቦረናና ሌሎች ከተሞች ወጥተው መንግሥት የሕዝቡን ደህንነት እንዲጠብቅና ግዳጁን እንዲወጣ ጠይቀዋል ብለዋል። በሞያሌ ጥቃት እያደረሱ ያሉት በአልሻባብ ወታደሮች መሪነት መሆኑን አቶ አብዱባ ኮንሳ የቦረና ዞን የጸጥታ ዘርፍ ኃላፊ ያገኙትን መረጃ አጣቅሰው ተናግረዋል። ይህንኑም ለኦሮሞ ክልላዊ መንግሥት ሪፖርት ማድረጋቸውን ገልጸዋል። አጥቂዎቹ ከተማዋን ከመሃል ጀምሮ በመውረር ከፍተኛ እልቂት አድርሰዋል ተብሏል። በከተማው የሚገኝ ብቸኛው ሆስፒታል የጥቃቱ ኢላማ በመደረጉም የጤና ባለሙያዎች ከአካባቢው መራቃቸው ተነግሯል። የኤሌክትሪክ አገልግሎት መቋረጡም ታውቋል። በአሁኑ ወቅት የተጎጂውን ብዛት ለማወቅ አስቸጋሪ እንደሆነም ኃላፊው ጨምረው ገልጸዋል። በሶማሌ ክልል በኩል የሞተ ካለና ግጭቱ ያስከተለው ጉዳት ምን ያህል እንደሆነ ለማወቅ ያደረግነው ጥረት አልተሳካም። ኤርትራና ሶማሊያ በንግድ ልውውጥ በማዕለነዋይ ፍሰትና በሕዝብ ለሕዝብ ግንኙነቶች ላይ ግንኙነቶቻቸውን ለማጠናከር ተስማሙ። ታሪካዊ የተባሉ ግንኙነቶቻቸውን አጠናክረው እንደሚቀጥሉ መስማማታቸውን ያሳወቁት ሶማሊያ ውስጥ ለሁለት ቀናት ያደረጉትን የሁለት ቀናት የምክክር ስብሰባ ዛሬ ያጠናቀቁት የኤርትራው ፕሬዚደንት ኢሳያስ አፈወርቂና የሶማሊያው አቻቸው መሐመድ አብዱላሂ ፎርማጆ ናቸው። በአፍሪካ ቀንድ የጋራ ልማት እድገትና ብልጽግና ላይ ያተኮረ ትብብር ለመፍጠር ያላቸውን ቁርጠኝነትም ሁለቱ መሪዎች በስብሰባቸው ማጠናቀቂያ ላይ ባወጡት የፕሬስ መግለጫ አረጋግጠዋል። ዩናይትድ ስቴትስ የደቡብ ሱዳንን ሰላም ለአደጋ አጋልጠዋል ስትል በከሰሰቻቸው ሦስት ግለሰቦች ላይ ማዕቀብ ጥላለች። የውጭ ጉዳይ መሥሪያ ቤቱ እስራኤል ዚቭና ኦባክ ዊሊያም አሎ ግጭቶች እንዲስፋፉ አድርገዋል ብሏል። ግሬገሪ ቫሲሊ ደግሞ በሀገሪቱ ሰላም መረጋጋትና ጸጥታ እንዳይሰፍን የተጫወቱት ሚና አለ ብሏል። በዚህም ምክንያት ግለሰቦቹ በዩናይትድ ስቴትስ ያላቸው ንብረት በሙሉ ታግደዋል። ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ በተቃውሞ ሰልፎች ላይ የተከሰተውን ግጭት የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌት በብርቱ አውግዘዋል። በመጪው ሳምንት ቅዳሜ ምርጫ ለማካሄድ በታቀደበት በዚህ ወቅት ባለሥልጣኖች እንዲህ አይነቱን ተግባር እንዲያስወግዱም ጥሪ አቅርበዋል። ሪፖርተራችን ሊሳ ሽላይን ከጄኔቫ የላከችው ያጠናቀረችው ዘገባ ላዳነች ፍሳየት አቀርበዋለች። የተባበሩት መንግስታት ድርጅት ከፍተኛ የሰብአዊ መብት ኮሚሽነር ሚሸል ባቸሌት በኮንጎ ዲሞክራሲያዊ ሪፑብሊክ በሚገኙ ቢያንስ ሶስት ክፍላተ ሀገር ላይ ግጭት መነሳቱ ክፉኛ እንዳሳስባቸው ገልጸዋል ሰዎች የመናገር ነጻነት መብታቸው መከበር አለበት በሰላም ሰላማዊ ሰልፍ ለማድረግም መቻል አለባቸው ብለዋል ቢያንስ አምስት ሰዎች የተገደሉበትና በርካታ የቆሰሉበት ግጭት በአስቸኳይ ምርመራ እንዲካሄድበት ከፍተኛ ኮሚሽነሯ መጠየቃቸውን ቃል አቀባያቸው ራቪና ሻምዳሳኒ ገልጸዋል። ከፍተኛ ኮሚሽነሯ ከሚገባው በላይ ኃይል ተጠቅመዋል የሚለው ወሬ እጅግ እንዳሳሰባቸው ገልጸዋል። የመንግስት ወታደሮች ተኩሱን ያካተተ ኃይል እንደተጠቀሙ ተዘግቧል። የፖለቲካ መሪዎች አቀጣጣይ ንግግር ያደርጋሉ የሚለው ወሬም አሳስቧቸዋል። የኮንጎ ዲሞክራሲያዊ ሪፑብሊክ መንግስት የተቃዋሚዎቹ ደጋፊዎች ብዙውን ጊዜ ኃይል የታከለባቸው ተግባሮች ለሚፈጽሙ ምላሽ ለመስጠት እገደዳለሁ እንደሚል ሻምዳሳኒ ለአሜሪካ ድምፅ ተናግረዋል። ነገር ግን ሰላማዊ የሆነ ሰልፍ የሚያካሂዱ ሰዎች ባሉበት ሁኔታ ኃይል የሚጠቀሙ ወገኖች ቢኖሩ ተኩስ ለመክፈት ምክንያት መሆን የለበትም ብለዋል። በፖሊሶችና በጸጥታ ኃይሎች ላይ አደጋ የሚደቅን ሁኔታ ካልተፈጠረ በስተቀር ኃይል መጠቀም በጣም የተወሰነ እንዲሆን ማድረጉ የመንግሥት ኃላፊነት ነው ሲሉም ሻምዳሳኒ አስገንዝበዋል። ጆዜፍ ካቢላ ከ17 ዓመታት በፊት የፕሬዚዳንትነት ስልጣን ከያዙበት ጊዜ አንስቶ ለመጀመሪያ ጊዜ በመጪው ሳምንት ቅዳሜ ምርጫ ይካሄዳል። አድማጮች የዜና በቀጥታ የሚተላለፍላቸው እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ዩናይትድ ስቴትስ በዓለሙ ድርጅት የሰላም ጥበቃ ተልእኮ አፍሪካ ውስጥ የምትጫወተውን ሚና እየመረመረች ነው። ብሔራዊ የጸጥታ አማካሪው ጆን ቦልተንና የመከላከያ ሚኒስትሩ ጂም ማቲስ ዩናይትድ ስቴትስ አፍሪካ ውስጥ ያሏትን ወታደሮችና በአህጉሪቱ የመደበችውን በጀት ወደ ሌላ አካባቢ ለማዞር እየመከሩ ነው ተብሏል። የብሔራዊ ጸጥታ አማካሪው ጆን ቦልተን ትላንት ያስተዳደሩን አዲስ የአፍሪካ ፖሊሲ ሲያስተዋውቁ ዩናይትድ ስቴትስ ከእንግዲህ በኋላ የማይረባ ስኬታማ ያልሆነና ተጠያቂነት የሌለው ሲሉ ለገለጹት በአፍሪካ ለተባበሩት መንግሥታት የሰላም ጥበቃ ተልእኮ ድጋፍ አልሰጥም ብለዋል። በዓለም ዙሪያ ለተባበሩት መንግሥታት የሰላም ጥበቃ ተልእኮ ከፍተኛውን የገንዘብ መዋጮ የምትከፍለው ዩናይትድ ስቴትስ ናት። ለ2010 2011 ዓ ም ለአንድ ዓመት ከተመደበው የ6.7 ቢሊዮን ዶላር በጀት አንድ ሦስተኛውን የምትሸፍነው በዩናይትድ ስቴትስ የታገዙ የሶሪያ ተዋጊዎች አንድ ቁልፍ ከተማ ከእስላማዊ መንግሥት ቡድን አስለቅቀው መያዛቸው ተዘገበ። ለአንድ ሳምንት ከባድ ውጊያና የአየር ድብደባ በኋላ የሶሪያ ዲሞክራሲያዊ ኃይሎች ጽንፈኛውን ቡድን ከሃጅን ከተማ አባረዋል ሲል የገለጸው የሶሪያ የሰብአዊ መብቶች ቃፊር የሚባለው ቡድን ነው። ሐጂን ከተማ በዴር ኤዞር ክፍለ ሀገር ሶሪያ ከኢራቅ ጋር ከምትዋሰንበት ድንበር 30 ኪሎ ሜትር ርቀት ላይ ትገኛለች። በሶሪያ የሰብአዊ መብቶች ቃፊሩ ዋና ሹም አብደልራህማን መግለጫ መሰረት በሶሪያ የእስላማዊ መንግሥትን ተዋጊዎች ሐጂን ከነበራቸው የመጨረሻ ምሽግ ጠራርጎ ለማስወጣት 17 ሺህ የኩርድ አረብና፣ የሶሪያ ዲሞክራሲያዊ ኃይሎች ኅብረት አባላት ተሳትፈዋል። ሳውዲ አረቢያ በየመን የእርስ በርስ ጦርነት ውስጥ ለምታካሄደው ወታደራዊ ጣልቃ ገብ ዘመቻ ዩናይትድ ስቴትስ የምትሰጠውን ድጋፍ እንድታቆም የሚያዝ ውሳኔ የሕግ መወሰኛው ምክር ቤት ዛሬ አሳልፏል። ውሳኔው የዩናይትድ ስቴትስ የረጅም ጊዜ አጋር የሆነችውን ሳውዲ አረቢያን የሚጋፋና ታሪካዊ ነው ተብሏል። ሴኔቱ አክሎም በሳውዲ አረቢያው ጋዜጠኛ ዣማ ካሾጊ ላይ የተፈጸመውን ግድያ የሚያወግዝ ተጨማሪ ሰነድ አሳልፏል። መጽሔት ወደ ኋላ ያብራራዋል። ባለፈው ሳምንት ከአባቷ ጋር ከሜክሲኮ ወደ ዩናይትድ ስቴትስ ያለ ፈቃድ ስታቋርጥ በድንበር ጠባቂ ዜጎች ተይዛ ታስራ የነበረች የሰባት ዓመት ሕፃን መሞቷን የፌዴራሉ የፍልሰት ጉዳይ ባለሥልጣናት አረጋገጡ። በዋሽንግተን ፖስት ጋዜጣ ዘገባ መሠረት ልጅቱ ሎርድስበርግ ኒው ሜክሲኮ ውስጥ ከተያዘች ከስምንት ሰዓት በኋላ ለህልፈት የበቃችው በውሃ ጥምና ድንጋጤ ሳቢያ ነው። የጓቴማላ ዜግነት ያላት ልጅ ከአንድ ሳምንት በፊት ትጓዝ የነበረችው ከሌሎች 163 ሰዎች ጋር እንደነበርም ተዘግቧል። የዩናይትድ ስቴትስ የአገር ውስጥ ደህንነት መስሪያ ቤት እንደገለጸው ልጅቱ በድንበር ቃኞዎች እጅ በነበረችበት ወቅት በከባዱ ያንቀጠቅጣት እንደነበርና በመሥሪያ ቤቱ የጤና ወኪል ምርመራ ሲደረግላትም የሰውነቷ ትኩሳት መጠን 41 ዲግሪ ሴልሽየስ ደርሷል። ወዲያው በአይሮፕላን ወደ ኤልፓሶ ቴክሳስ የተወሰደችው ሕፃን 24 ሰዓት ባልሞላ ጊዜ ውስጥ የልቧ ትርታ ቆሞ ለህልፈት በቅታለች ተብሏል። አንዲት ሩሲያዊት በዩናይትድ ስቴትስ ፍርድ ቤት በቀረበችበት ወቅት በስለላ ሥራ መሰማራቷን አምናለች ተብሎ የቀረበው ክስ መሠረተ ቢስ ነው ሲል የክሬምሊን ቤተ መንግሥት አስታወቀ። ቃል አቀባዩ ዲሚትሪ ፔስኮቭ ዛሬ ስለዚሁ ሲናገሩ በሴትዮዋ ላይ የቀረበውን ውንጀላ የምንመለከተው ሙሉ በሙሉ የፈጠራ ነው ብለን ነው ብለዋል። የሩሲያ የውጭ ጉዳይ ሚኒስትር ሴርጌ ላቭሮቭ በበኩላቸው የማርያ ቡቲና ጥፋተኛ ነኝ ብሎ መቅረብ ቀደም ሲል ከጠበቆች ጋር በተደረገ ስምምነት የተፈጸመ ነው ብዬ አምናለሁ ማለታቸው ተዘግቧል። በዩናይትድ ስቴትስ ተጠርጣሪዎች ከእስር በነጻ ተለቀው ወደ ሀገራቸው ቶሎ መመለስ ከፈለጉ ይህን መሰሉን ስምምነት ማድረግ የተለመደ ነው ተብሏል። ቡቲና ትናንት እዚህ ዋሽንግተን ዲሲ በሚገኝ ፍርድ ቤት በቀረበችበት ወቅት የክሬምሊን የስለላ ወኪል በመሆን በዩናይትድ ስቴትስ ለዜጎች የጦር መሳሪያ መያዝ መብት ከቆመው ከጠንካራው ብሔራዊ ማኅበር ጋር ግንኙነት ለመፍጠር ማሴሯንና በሪፐብሊካን ፓርቲ ውስጥ ሰርጋ በመግባት የምታገኛቸውን መረጃዎች ለሞስኩ የመላክ ተልዕኮ እንደነበራት አምናለች። ማሪያ ቡቲና የአምስት ዓመት እስራት ቅጣት የሚጠብቃት ሲሆን ፍርዱ እስከሚሰጥ እስከ መጪው የካቲት ድረስ በሆን ቤት ትቆያለች ተብሏል። ከዚያ በኋላ ወደ አገሯ የመሸኘት ዕድል ይኖራታል። ከዩናይትድ ስቴትስ ላይ በ126 ቢሊዮን ዶላር ወጪ በምትገዛቸው ተሽከርካሪዎችና መለዋወጫዎች ላይ የጣለችውን ቀረጥ ከአውሮፓውያኑ ዓመት 2019 የመጀመሪያ ቀን አንስቶ ለሚቀጥሉት 90 ቀናት እንደምታቆም ቻይና አስታወቀች። ሁለቱ የዓለማችን ኃያላን መንግስታት መሪዎች ፕሬዚደንት ሺ ጂንፒንግ እና ዶናልድ ትራምፕ ከአስር ቀናት በፊት በመካከላቸው የተፈጠረውን የንግድ ንትርክ ለማቆም መስማማታቸው ይታወሳል። ሁለቱ መሪዎች ቀረት ለማንሳት ስምምነት የደረሱት ስምምነት ጥሪያቸውን ተግባራዊ ለማድረግ ተጨባጭ እርምጃ ነው ብላለች ቤጂንግ። ድርድሮች እየተካሄዱ ባሉበት ወቅት ዩናይትድ ስቴትስ በቻይና ቁሳቁስ ላይ ግብር ላለመጨመር መስማማቷን ፕሬዚዳንት ትራምፕ ቀደም ሲል መግለጻቸው ይታወሳል። ቀረጦችን ወይም ታሪፎችን ለማንሳት በቻይናና ዩናይትድ ስቴትስ መካከል ያሉ ዕቅዶች ከወጡ ወዲህ የዓለም ገበያ ሲዋዥቅ ቀርሟል። ለዜናው የተያዘው ጊዜ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ርስ በ25 ሜትር ባንድ በ1240 ኪሎ ርስ በ31 ሜትር ባንድ በ9485 ኪሎ ርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ታህሳስ 5 2011 ምሽት ፕሮግራም ነው። ለጥያቄዎ መልስ ካለፈው ስርዓት ጋር ጋር ተያይዘው የመጡ ነገሮችም አሉ እና አጠቃላይ ማለት እንደሚችሉ ሀገራችን አሁን በጣም አሳሳ ያለች ይህ ካልኩ በኋላ ምናልባት የለውጡ አካሄድን ካየ ነው። ከፖለቲካ አንጻር መንግስት በዚህ ጭርግ ያከናወናቸው ተግባራት በርካታ ናቸው፣ በጣም የማይናቁ ናቸው። ዶክተር ቴዎድሮስ ኃይለማርያም በሌላ ዩኒቨርሲቲ የታሪክ መምህር፣ የብሔርተኛነትና የሀገር ግንባታ አጥኚ ለውጡ ምን ላይ ነው? ዘመት የቻለ አሁን የአሜሪካ ቃል አቀባይ ያቀረቡት ኢትዮጵያ በአራት ዓመት ያልታየ ለውጦ ታየው ሰባት ወራት ያቀረቡት የአሜሪካ የፎረን ፖሊሲ ዲፕሎማት ነው፣ እንጂ እኔ የሚታይን ጭራሽ ያነክል የገዘፈ ያነክል ጉዙት ሆነሩት አልታየኝም። አቶ መኮንን ፍስሀ በመቀሌ ዩኒቨርሲቲ የሕግ መምህር ናቸው። ሁለቱ ምሁራን በኢትዮጵያ የወቅቱ ሁኔታዎች ላይ ለጥያቄዎች መልስ ይሰጣሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር በቅድሚያ የዕለቱ አብይ ርዕስ በኢትዮጵያና ኬንያ ድንበር በሞያሌና ቱርካና ተደጋግመው የሚከሰቱ ግጭቶች የአካባቢው ምጣኔ ሀብት እንዲቀጭጭና በቀጣናው ውጥረት እንዲሰፍን አድርጓል ሲል የምሥራቅ አፍሪካ በይነ መንግሥታዊ የልማት ድርጅት ኢጋድ አስታውቋል በጉዳዩ ላይ እየተነጋገረ ያለው የኢትዮጵያና የኬንያ ድንበር ተሻጋሪ የዘላቂ ሰላም የምክክር መድረክ የሁለቱ ሀገሮች የመንግስት ባለስልጣናት በተገኙበት ዛሬ ሐዋሳ ከተማ ውስጥ ተከፍቷል። የሐዋሳ ሪፖርተራችን ዮናታን ዘብዲዮስ የጉባኤውን የዛሬ ውሎ ተከታትሎ ተከታዩን ዘግቧል። ኢትዮጵያና ኬንያ ዘመናትን የተሻገረ መልካም የሚባል ግንኙነት ያላቸው ሀገራት ሲሆኑም ኬንያ በኦሮሚያ በኩል ከሞያሌ ከተማ ጋር በደቡብ ክልል ደግሞ ከደቡብ ኦሞ ዞን ኛንጋቶም ወረዳ ከቱርካና ጋር የተጎራበቱ ሰላማዊ ሀገራት ናቸው። ይሁን እንጂ ከሀብት አጠቃቀም ጋር በተያያዘ አልፎ አልፎ የሚከሰቱ ግጭቶች ቀላል የማይባል ጉዳት እያስከተሉ ነው። ችግሩን ለመቅረፍም በምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ አማካይነት በሁለቱ ሀገራት ድንበር አካባቢ ከሚኖሩ ሕዝቦች መካከል የሕዝብ ለሕዝብና በመንግስታት ደረጃም ምክክር እየተደረገ ነው። የኢጋድ የግጭት ቅድመ ማስጠንቀቂያና ምላሽ በሚጫረቃሉ ሲኢ ወርን ዳይሬክተር ሚስተር ካምሎስ ኦሞጎ እንዳሉት የሁለቱ ሀገራት ከፍተኛ የመንግስት ባለስልጣናት ድንበር ተሻጋሪ ውይይት በአዋሳ ከተማ ዛሬ ከመከፈቱ በፊት በኢትዮጵያና በኬንያ ድንበር አካባቢ ከሚገኙ ጎሳ መሪዎች፣ ከሃይማኖት አባቶች፣ ከሸማግሌዎች፣ ከአካባቢው መስተዳደርና ከተለያዩ የህብረሰብ ክፍሎች ጋር ጥልቅ ውይይት ተደርጓል። ከማህበረሰቡ ጋር የተደረገው ውይይት ውጤት እንደሚያሳየው በቀጠናው ያለው ግጭት የአካባቢውን የኢኮኖሚ እድገት መክታቱን፣ የቤተሰብ ገቢ መጠን እንዲቀንስና በቀጠናው ሰላም እንዲጠፋና ውጥረት እንዲነክስ ማድረጉን ገልጸዋል። ከማህበረሰቡ ጋር የተጀመረው ውይይት እንደሚያሳየው የሚፈጠሩ ግጭቶች በአካባቢው ከፍተኛ መጠን ያለው ንብረት እንዲወድምና የሰው ሕይወት እንዲያልፍ ምክንያት ሆነዋል። ማኅበራዊ አገልግሎት ሰጪ ተቋማት ወድመዋል። የልማት ድርጅቶችም በአካባቢው ገብተው እንዳይንቀሳቀሱ ፈተና ደቅኗል። የምስራቅ አፍሪካ የልማት በየነ መንግስታት ድርጅት ኢጋድ የግጭት ቅድመ ማስጠንቀቂያና ምላሽ ዳይሬክቶሬትም የአካባቢው ማህበረሰብ ምክክር ውጤት እናገኝት የአማከላዊ ችግር መፍቻ መንገዶችን በመከተል በአካባቢው ሰላም ለማስፈን ጥረት የተደረገ መሆኑን ገልጸው አሁን የሚደረገው ውይይት በሶስት መንገድ የሚጠበቀውን ውጤት ያመጣል ብለዋል። አልጠራጠርም። የምናደርገው ውይይት በግጭቱ መንስኤ ዙሪያ የጋራ ግንዛቤ እንድንጨብጥ በምክር ሐሳቦችና በቀጣይ አቅጣጫዎችም ላይ እንድንስማማ በማድረግ ለውጥ እንድናመጣ ይረዳል። እነዚህ ተግባራት ኢትዮጵያና ኬንያ በሁለትዮሽ ግንኙነታቸው ከሚሰሯቸው ተግባራት በተለይም የሁለቱ አገራት መሪዎች ዘላቂ ሰላም፣ ማኅበራዊና ኢኮኖሚያዊ ሽግግር ለማረጋገጥ እንደ አውሮፓውያኑ አቆጣጠር በ2015 ከፈጸሙት ስምምነት በተጨማሪ የሚሰራ ስራ በመሆኑ ትብብሩ ብዙ መልክ መሆኑን ተናግረዋል። ካሳለፍነው ልምድና ሙከራዎች እንደምንረዳው ከሆነ በተፈጥሮ ሀብት አጠቃቀም ዙሪያ ያለው ከፍተኛ ውድድር የሰው ሕይወት መጥፋትን ጨምሮ ለበርካታ ጉዳቶች ዳርጎናል። ኬንያ ከኢትዮጵያ መንግሥትና በሰላም ዙሪያ ከሚሰሩ አጋር ድርጅቶች ጋር በመተባበር በሞያሌ አካባቢ ሰላም እንዲወርድ እየሰራች ነው። በሁለቱ አገራት መካከል የሚደረገው ድንበር ተሻጋሪ የሰላም ውይይት መድረክ ነገ ይጠናቀቃል ተብሎ ይጠበቃል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም ዮናታን ዘብድዎስ አመሰግናለሁ፣ ለዘገባው ዮናታን። በቅርቡ ኢትዮጵያ ውስጥ ከተቀላቀሉን ጋዜጠኞቻችን፣ ሪፖርተሮቻችን አንዱ ነው። አመሰግናለሁ፣ ለዘገባው በድጋሚ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ከሶማሌ ክልል ይነሳሉ በሚባሉ ታጣቂዎች ሞያሌ ላይ እየተፈጸመ ያለው ጥቃት ዛሬም መቀጠሉን ነዋሪዎች እየተናገሩ ነው። ታጣቂዎቹ በከተማይቱ ዜሮ ሁለት ቀበሌ ውስጥ ዛሬ ባደረሱት ጥቃት ቢያንስ አስር ሰዎች መገደላቸውን ነዋሪዎች ለአሜሪካ ድምፅ ገልጸዋል። መንግሥት አፋጣኝ እርምጃ እንዲወስድ በሞያሌ የኦሮሞ ፌዴራሊስት ኮንግሬስ ተወካይ አብዱባ ዋቆ ዶጎ ጠይቀዋል። ገልሞ ዳዊት ተጨማሪ አለው። ከኢትዮጵያ ሶማሌ ክልል በመጡ ታጣቂዎች በሞያሌ ከተማ ነዋሪዎች ላይ እየተፈጸመ ያለው ጥቃት ዛሬ ስድስተኛ ቀኑ ነው። ታጣቂዎቹ ዛሬም በሞያሌ ዜሮ ልት ቀበሌ የተኩስ ከፍተው ከአስር ሰዎች በላይ መግደላቸውን ነዋሪዎች ተናግረዋል። አቶ አብዱባ ዋቆ ዶጎ በሞያሌ ወረዳ የኦሮሞ ፌዴራሊስት ኮንግረስ ፓርቲ ተወካይ ናቸው። አማ ሰዓት ከናቲ ሶማሌ ዋልፈጭሳ ቱራኒ ኦሮሚያ ለንፍራ ፈጭሳ ጅራ ጋሩ አሁን የሶማሌ ክልል ታጣቂዎች ጎረቤት ኦሮሚያ ክልል ላይ ጥቃት ሲፈጽሙ ነበር። የኦሮሚያ ክልል ነዋሪዎች እንዲሁም የጸጥታ አካላት የመከላከል እርምጃ እየወሰዱ ባለበት የመከላከያ ኃይል መጥቶ በኦሮሚያ ፖሊስ ላይ ጥቃት መፈጸም ጀመረ። ይህም የሆነው በኦሮሚያ ክልል ፖሊስ ጣቢያ አካባቢ ነው። አሁን አንተን እያናገርኩ ባለንበት ወቅት ራሱ የመከላከያ ኃይል በኦሮሚያ ፖሊስ ላይ ጥቃት እየፈጸመ ነው። በጥቃቱ የአምስት ሰዎች ሕይወት ጠፍቷል ከእነኚህ አንዱ የመኪና አሽከርካሪ ናቸው የተቀሩት የፖሊስ አባላት በተለያየ ቦታ የተገደሉትም ወደ አምስት ሰዎች ይደርሳሉ በአጠቃላይ አስራ አምስት ሰዎች ተሰውተውብናል በዛሬው ዕለት ከተገደሉ ሰዎች መካከል የሞያሌ ዜሮ ሁለት ቀበሌ አስተዳዳሪ አቶ ዋቆ አለኬ አንዱ ናቸው አንድ የሞያሌ ዜሮ ሁለት ቀበሌ ነዋሪ አቶ ዋቆ የተገደሉበትን ሁኔታ እንዲህ ያብራራል እኔ ከነበርኩበት ቦታ ጥቂት ራቅ ብሎ ነበር በሞተር ሳይክል መንገድ ላይ ሲጓዝ እያለ ነው ተኩሰውበት የገደሉት። ለአሜሪካ ድምፅ አስተያየታቸውን የሰጡ የሞያሌ ከተማ ነዋሪዎች በዛሬው ጥቃት የሞቱትን ሰዎች ቁጥር ማወቅ አስቸጋሪ መሆኑን ገልጸዋል። በከተማዋ የሚገኙ በርካታ ንብረቶች መውደማቸውንም ነው ነዋሪዎቹ የገለጹት። አምላሲም ጦነ አሁን ጦርነት ውስጥ ስላለን የሞቱትን ሰዎች ቁጥር አናውቅም። ይኸው ትሰማል አደል? የተኩስ ድምጽ የመከላከያ ኃይል መጥቶ ገብቶ ነበር። ነገር ግን አሁንም ተኩስ አልቆምም። ነዋሪዎች አሁንም በሞያሌ ሰፍረው የሚገኙ የኢትዮጵያ መከላከያ ኃይል ከኢትዮጵያ ሶማሌ ክልል መጥተው ጥቃት እየፈጸሙ ያሉ ታጣቂዎችን መቆጣጠር አልቻለም ሲሉ ይተቻሉ። ይላ ዋጅር ይኸው በቢሮአቸው ውስጥ ተቀምጠው። ስንት ሰው ነው የተገደለው? የመከላከያ ኃይል እነሱን ነው የሚደግፈው። በዚያ ላይ በከባድ መሳሪያ ነው የሰው ህይወት እየጠፋ ያለው። የኦሮሚያ ፖሊስ ምንም ጥይት የሌለውን መሳሪያ ይዞ ነው የሚንቀሳቀሰው። እነሱ ግን ሙሉ ትጥቅ አላቸው። ምንም መቆጣጠር አልተቻለም። የሞያሌ ከተማ ነዋሪዎች በዛሬው ጥቃት ብዙ የመኖሪያና የንግድ ቤቶች መውደማቸውን ገልጸው በከተማዋ የጤና አገልግሎት የሚሰጠው የሞያሌ ሆስፒታልም ሙሉ አገልግሎት እየሰጠ እንዳልሆነ ነው የተናገሩት። በጥቃቱ የተጎዱ ሰዎችም ወደ ያቤሎ ሆስፒታል መወሰዳቸውን አክለው አስረድተዋል። በሞያሌ ወረዳ የኦሮሞ ፌዴራሊስት ኮንግሬስ ተወካይ አቶ አብዱ በዋቆ ዶጎ መንግስት ተገቢውን እርምጃ ወስዶ ችግሩን ካልተቆጣጠረ ለነዋሪዎች መዘዙ የከፋ ነው ሲሉ አሳስበዋል። የቦርና ዞን የፀጥታና ደህንነት ቢሮ ኃላፊ አቶ አብዱ ባኮንሶ ጥቃት እየፈጸሙ ያሉ ታጣቂዎች በኢትዮ ሶማሊያ አቅጣጫ ያለው ኢትዮጵያ ድንበር ክፍት በመሆኑ ታጣቂዎቹ በዛ ገብተው ጉዳት በማድረስ ላይ መሆናቸውን ገልጸዋል። ስለዚህም የፌዴራል መንግስት በሁለቱ ሀገሮች ድንበር ላይ የጥበቃ ኃይል አሰማርቶ ታጣቂዎቹም መቆጣጠር አለበት ብለዋል። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ አመሰግናለሁ ገልሞ ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። ሳዑዲ አረቢያ በየመን የእርስ በርስ ጦርነት ውስጥ ለምታካሄደው ወታደራዊ ጣልቃ ግብ ዘመቻ ዩናይትድ ስቴትስ የምትሰጠውን ድጋፍ እንድታቆም የሚያዝ ውሳኔ የሕግ መወሰኛ ምክር ቤቱ ዛሬ አሳልፈዋል። ውሳኔው የዩናይትድ ስቴትስ የረዥም ጊዜ አጋር የሆነችውን ሳዑዲ አረቢያን የሚጋፋና ታሪካዊም ነው ተብሏል። ሴኔቱ አክሎም በሳዑዲ አረቢያው ጋዜጠኛ ዣማል ካሾግዢ ላይ የተፈጸመውን ግድያ የሚያወግዝ ተጨማሪ ሰነድ አሳልፈዋል። ሪፖርተራችን ማይክል ባውማን ከተወካዮች ምክር ቤቱ ያጠናቀረው ዘገባ አለ። ትዝታ በላቸው ታቀርበዋለች። ዋሽንግተን መካከለኛው ምስራቅ ውስጥ እንደ ቀኝ እጃዋ ከምታያቸው ሀገሮች አንዷ የሆነችውን ሳዑዲ አረቢያን በብርቱ የሚገስጹ ሁለት እርምጃዎችን የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ዛሬ ወስዷል። የመን ውስጥ እየታየ ያለው ሞትና የሰው ልጅ የበረታ ስቃይ ምንኛ እንዳስጠላው ነው ሴነቱ ዛሬ ያሳወቀውና በኦፊሴል መዝገብም ያሰፈረው። ዴሞክራቱ ሴናተር ፓትሪክ ሌሂ ቁጣቸውን አሰምተዋል። የሳዑዲ አረቢያ ጦር የጦር ወንጀሎች ጥፋተኛ ነው እናምኛ ይበቃል ልንል ይገባን ከነበረው ጊዜ በእጅጉ ዘግይተናል። ሰነተር ሌሂ ያክሎም የዛሬ ሁለት ወር አካባቢ በተገደለው ጋዜጠኛ ጀማል ሐሾግዢ ላይ ለተፈጸመው ወንጀል የሳውዲ አረቢያውን አልጋወራሽ ሞሐመድ ቢን ሳልማንን በጥፋተኝነት ከሰዋል። የሪፐብሊካኑ የሕግ መወሰኛ ምክር ቤት አባል ማርኮ ሩቢዮም የሰነተር ሌሂን አቋም በግልጽ ተጋርተዋል። ስለ አልጋዋራሹ የምታውቁት ምንም ነገር ካለ ለእርሳቸው እንዲያቅርብ የሆኑ 17 ሰዎች አይሮፕላን ላይ ወጥተው ወደ ሦስተኛ ሀገር ሄደው አንድን ሰው ቆንስላ ውስጥ ቆራርጠው አካላቱን አስወግደው ወደ ሀገራቸው ሲመለሱ፣ እርሳቸው ምንም አያውቁም ነበር ለማለት ጨርሶ አይቻልም። ሐሾግዥን የገደሉት ጋጠወጥ ስትል የጠራቻቸው የደህንነት ሰዎቿ መሆናቸውን ሪያድ በተናገረች ጊዜ ከዋይት ሀውስ የወጣው መግለጫ ኃላፊነቱን ማን እንደሚወስድ አጥርቶ የማይናገርና የሚጋጭ እንደነገር ይቅርታ እንደነበር ሲዘገብ ቆይቷል። በዋሽንግተንና በሪያድ መካከል ያለውን ወታደራዊ ትብብር በማቋረጥ ጉዳይ ላይም ዋይት ሀውስ በብርቱ የሚቃወም አቋሙን አሳውቋል። ይህንኑ የቤተ መንግስቱን ሀሳብ ያስተጋቡትም ሴናተሮች ተደምጠዋል። ሪፐብሊካኑ ጄምስ ሊንክፎርድ አንዱ ናቸው። እጅግ የተበላሸ የእርስ በርስ ጦርነት ነው። ይሁን እንጂ እኛ እጃችንን ማውጣታችን ሲቪሎችን ከጥቃት ይጠብቃል ብለን ማሰብ ከንቱ ነው፣ አይጠብቅም። የራሳቸው የሰነተር ላንክፎርድ ፓርቲ አባል ሪፐብሊካኑ ሰነተር ማርኮ ሩቢዮ ሀሳባቸውን አክለዋል። እናንተ አሁን ሁጤዎች ብትሆኑና የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ለሳዑዲ አረቢያ የሚሰጠውን ድጋፍ አቆመ የሚል ዜና ጋዜጦች ላይ ብታዩ ምን እንደሚያስቡ ታውቃላችሁ። ለሰላም አንደራደርም፣ ልናሸንፍ እንችላለን ነው የሚሉት። የሰነቱ ውሳኔ የወጣው ስዊድን ውስጥ እየተካሄደ ያለው በተባበሩት መንግስታት ድርጅት የተዘጋጀው የየመን የሰላም ድርድር እጅግ አስፈላጊ የሆነውን ሰብአዊ እርዳታ ወደ ሀገሪቱ ለማስገባት የሚያስችል አዲስ ተስፋ ማጫሩ ከተነገረ በኋላ ነው። ዋሽንግተን ላይ ግን ለሳውዲ አረቢያ የተላለፈው መልእክት ጠንካራ ነው። ሴናተር በርኒ ሳንደርስ ዩናይትድ ስቴትስ በዚህች ምድር ገጽ ላይ እጅግ ዘግናኝ የሆነ ሰብአዊ አደጋ አካል ሆና አትቀጥልም ብላችሁ ለዓለም ንገሩ። የህግ መወሰኛ ምክር ቤቱ ያሳለፈው ውሳኔ አሜሪካ ወደ ጦርነት ስትገባ የመወሰን ስልጣን እንዳለውም አውጇል። የተወካዮች ምክር ቤቱ እስከዚያው የአውሮፓ አመት ባሉት አስራ አምስት ቀናት ውስጥ በጦር ጉዳዮች ላይም ድምፅ እንደሚሰጥ እንደራሴዎቹ ያሳወቁ በመሆኑ የዛሬው የሰነቱ ውሳኔ ለአጭር ጊዜም ቢሆን እንደዚያው የይስሙላ ሆኖ ነው የሚቀጥለው ተብሏል። ክቡራትና ክቡራን አድማጮች በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የምናስተላልፍላችሁን ዝግጅታችንን ነው እያደመጣችሁ ያላችሁት። እንዲሁም ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል በ19 እና በ25 ሜትር ባንድ ጋቢና በሚል ርዕስ የሚቀርብላችሁን ስርጭትም እንድታደምጡ እንጋብዛለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ተነጋገሩ። ሐሳቦቻችሁን አንሸራሽበው። ለሞባይል ስልኮቻችሁና ለሌሎችም መሰል መሳሪያዎቻችሁ የቪኦኤን አፕ በነጻጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ28 ደቂቃ ሆኗል። የሰዓቱን ዋና ዋና የዓለም ዜና ሰሎሞን ያሰማናል። በቦረና ዞን ሞያሌ ከተማ ለአምስተኛ ቀን የቀጠለውን ጥቃት በመቃወም የቦረናና የምስራቅ ጉጂ ዞኖች ነዋሪዎች ዛሬ ሰልፍ አካሂደዋል። በዛሬው ሁለት ብቻ 15 ሰዎች መሞታቸውን በሞያሌ ከተማ ነዋሪዎችና የመንግሥት ባለሥልጣናት ለአሜሪካ ድምፅ አፋን ኦሮሞ አገልግሎት ተናግረዋል። የተቃውሞ ሰልፈኞቹ በያቤሎ፣ በኔጌሌ ቦረናና ሌሎች ከተሞች ወጥተው መንግሥት የሕዝቡን ደህንነት እንዲጠብቅና ግዳጁን እንዲወጣ ጠይቀዋል። በሞያሌ ጥቃት እያደረሱ ያሉት በአልሻባብ ወታደሮች መሪነት መሆኑን አቶ አብዱባ ኮንሳ፣ የቦረና ዞን የጸጥታ ዘርፍ ኃላፊ ያገኙትን መረጃ አጣቅሰው ተናግረዋል። ይህንኑም ለኦሮሞ ክልላዊ መንግሥት ሪፖርት ማድረጋቸውን ገልጸዋል። የሶማሊያው ፕሬዚደንት ሞሐመድ አብዱላይ ሞሐመድ ፋርማጆ እና የኤርትራው ፕሬዚደንት ኢሳያስ አፈወርቂ በሞቃዲሾ ለሁለት ቀናት ያደረጉትን የምክክር ስብሰባ ዛሬ ማጠናቀቃቸውን በጋራ ያወጡት ጋዜጣዊ መግለጫ ያስረዳል። ሁለቱ ፕሬዝደንቶች በቪላ ሱማሊያ ባደረጉት ውይይት የንግድ ልውውጦችን ጨምሮ በመዋለ ንዋይ ምደባና የሕዝብ ለሕዝብ ግንኙነቶችን የመሳሰሉ ታሪካዊ ያሏቸውን ግንኙነቶቻቸውን ለማጠናከር ተስማምተዋል። በአፍሪካ ቀንድ የጋራ ልማት እድገትና ብልጽግና ላይ ያተኮረ ትብብር ለመፍጠር ያላቸውን ቁርጠኝነትም ሁለቱ መሪዎች በድጋሚ አረጋግጠዋል። አመሰግናለሁ፣ ለአርዕስተ ዜናው ሰሎሞን። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። የምናስተናግዳችሁ ሰሎሞን አባተና እኔም ሰለሞን ክፍሌ ነው። የምሽቱ ፕሮግራም ፕሮዲውሰር ንጉሡ ታምሬ ነው። እንዲሁም ቮይቴክ ዞርኛክ ቴክኒሻኑ ነው። የዌብና ማኅበራዊ መገናኛዎች ፕሮዲውሰራችን አበባየሁ ገበያ የሆነች ዝግጅታችን ይቀጥላል። አሁን አንድ ሙዚቃን ጋብዛቸው።

ድረስ ሀሽ አልቻልኩም። በኤርሚያስ አስፋውን ያስደምጥ ናችሁ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ መደበኛ ስርጭት ነው። አሁን ለጥያቄው መልስ በህወሀትና በሌሎቹ የኢህአደግ አባል ድርጅቶች በተለይ ደግሞ ከኦሮሞ ዲሞክራሲያዊ ፓርቲና ከአማራ ዲሞክራሲያዊ ፓርቲ ጋር የሚስተዋለው ውጥረቱ እየከረረ ይመስላል። ለመሆኑ በዚህ ሁኔታ ምርጫ እንዴት ይታቀዳል? ከሜሪላንድ ዩናይትድ ስቴትስ አቶ ፈለቀ ገብረ ኢየሱስ የላኩልን ጥያቄ ነው። ቴዲ ኢትዮጵያ ነኝ ያሉ ሌላ ጥያቄ ደግሞ የጥፋት ኃይሎች ሲሉ የጠሯቸው ተጠያቂ እንዳይሆኑና ከሕግ ለማምለጥ በሚፈጥሩት ችግር አገሪቱ አደጋ ላይ ወድቃለች። የጥፋት ዓላማውን እንዴት ማስቆም ይቻላል ብለዋል። እነዚህንና ሌሎች ጥያቄዎችን ይዘን በዲላ ዩኒቨርሲቲ የታሪክ መምህር እንዲሁም የብሔረተኝነትና ሀገር ግንባታ አጥኚ ዶክተር ኃይለማርያምን ዶክተር ቴዎድሮስ ኃይለማርያምን እንዲሁም በመቀሌ ዩኒቨርሲቲ የሕግ መምህር አቶ መኮንን ፍስሐን አነጋግረናል። በጥያቄው መልስ ማስታወቂያችን ቀደም ሲል ዶክተር ብርሃነ መስቀል ሰኚ እንደሚቀርቡ ገልጸን ነበር። የፕሮግራም መደራረብ ገጥሟቸው አልተገኙም። ይቅርታን ጠይቃለን። አሁን ወደ ፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ስለተብብራችሁ አስቀድሜ ያመሰግናለሁ። በመጀመሪያ እንግዲህ በኢትዮጵያ ወቅታዊ ሁኔታ ላይ ያላችሁን ግንዛቤ እንድታካፍሉኝ ነው የምጠይቀው። ምንድነው በአንድ በኩል ማዕከላዊ መንግስቱ ለውጥ እያካሄድኩ ነው ይላል። የሚካሄዱ ለውጦችንም አንዳንዶቹን እየተገነዘብን ነው። ዓለም አቀፍ ማህበረሰብም ለእነዚህ ለውጦች አወንታዊ ምላሽ እየሰጠ ነው። ለውጦቹን እንግ በዝርዝር በውይይታችን እንመለከታቸዋለን። በሌላ በኩል ደግሞ በአገር ዙሪያ ግጭት አለ፣ መፈናቀል አለ። ህዝቦች ተረጋግተው በሰላም ኑሯቸውን መቀጠል አልቻሉም። በብዙ ቦታ ሰው በየዕለቱ እየሞተ ነው። በሌላ በኩል በትግራይ ክልልና በማዕከላዊ መንግስት መካከል ውጥረት ያለ ይመስላል። ተደጋጋሚ ሰላማዊ ሰልፎች ተካሂደዋል። የሕግ በላይነት እንዲከበር የሚጠይቁ መፈክሮች ይታያሉ። ማዕከላዊ መንግስት በወሰደው የእስራት እርምጃም አንዳንድ ሰዎች እንግዲህ በሙስና ተከሰዋል ተብሎ ታስረዋል። በርካታ ሰዎች ናቸው። ብሔር ተኮር ነው የሚል ስሞታ አለ ከትግራይ በኩል። ነገር ግን የወጣው ሊስት ወደ አራት መቶ በላይ ነው። በዚህ በሙስና የተከሰሱት እና ሁሉም ብሔር ብሔረሰቦች አሉበት በብዛት ኦሮሞዎች፣ ደቡቦች፣ አማራዎች አሉበትና ብሔር ተኮር ነው ይሄ ጥቃት የሚል ስሞታ አለ። በዚህ ላይ ግንዛቤያችሁን ልውሰድና ከአድማጮች ወደ መጡልን ጥያቄዎች እንሄዳለን። ከዲላ ዩኒቨርሲቲ ዶክተር ቴዎድሮስ ኃይለማርያም ያሉትን አመለካከት ይስጡኝ እስቲ። እዚህ ላይ እንግዲህ እንዳልሽው የሀገራችን ሁኔታ በአጠቃላይ ገና ካልጠራው የለውጡ ጋር የተቆራረጠ እና ፖለቲካዊም ምጣኔ ሀብታዊ፣ ማህበራዊ ጉዳዮች ወቅታዊ የሆኑ ችግሮችም አሉ። ደግሞ ረዘም ያለ ካለፈው ስርአት ጋር ጋር ተያይዘው የመጡ ነገሮችም አሉ እና አጠቃላይ በአጠቃላይ ማለት ምን ችሉ ሀገራችን አሁን በጣም አሳሳ ያለች። ይህን ካልኩ በኋላ ምናልባት የለውጡ አካሄድን ካየ ነው። ከፖለቲካ አንጻር መንግስት በዚህ አጭር ጊዜ ያከናወናቸው ተግባራት በርካታ ናቸው። በጣም የማይናቁ ናቸው። በመጀመሪያ ደረጃ ከቀደሞ ከመርዛሙ የጥላቻ ፖለቲካ ወደ አዎንታዊና ኃላፊነት የሚሰማው ፖለቲካ መዞሩ፣ የሊን አስረኞችን መፍታቱ፣ ያለገደብ ደግሞ ተቃዋሚ ኃይሉ በሩን ክፍት በማድረግ እጁም በይቅርታ መዘርጋቱ እንዲህ ያሉ መደላደሎች ወደ ብሔራዊ እርቅ ወደ ብሔራዊ መግባባት የሚወስዱ ነገሮች በመሆኑ በጣም ጥሩ ነው። ከዚህም በላይ እንደገና በዘላቂነት ስንመለከት በተለይ ያለፈው ስርዓት የጭቆና መሳሪያዎች የነበሩት ስርአቱን እንደዚሁም ደግሞ የምርጫ ስርዓቱን ብቻ እንኳን ብንወስድ መጪውን አቅጣጫ በግልጽ የሚያሳዩ አንዳንድ አወንታዊ ለውጦች እያየን ነው። ነገር ግን አሁን የምናያቸው ችግሮች አንደኛ በእ በስልጣን ላይ የወጣው የለውጥ ሀይል ገና የማንነት ውዥንብር ውስጥ በመሆኑ ማለትም የሪዮት ያልጠራ ሪዮት ነው። ግብን የለውም። ስልቱም በዚሁም አይነት ያዝለቀቅ ነው። በዚህ የተነሳ በአገሪቱ ውስጥ ከፍተኛ ግራ መጋባት፣ ውዝንብር እየተፈጠረ ነው። በተለይም ያለፈውን ሥርዓት ከነገት አንግሱ እንዳለ ተሸክሞ ቁጭ ነው። ችግሩን አናት ከማዕከል አባረረ እንጂ ገና አልነካው እና ይህ ሀይል ደግሞ በመላ አገሪቱ እያንሰራረመ ስር እየሰደደ የኢትዮጵያን ሕዝብ እንደገና እያስከፈለ ነው። እነዚህ ከዚህ አንጻር መንግስት የተያያዘ አካሄድ በጣም የፈጠረው ክፍተት ይመስለኛል። በኢትዮጵያ ውስጥ የሚታዩትን አለመረጋጋቶች፣ በየአካባቢው ያሉ ችግሮች የፈጠረው ሰላም እና ደህንነት የማስከበር ተቀዳሚ ኃላፊነት መውጣት ያቃተው መንግስት ከሆነ የህዝብ አመኔታን የማጣት አደጋ እንዳለበት ግልጽ ነው እና ከዚህ ከዚህ ጋር ተያይዘ የመጡ ናቸው። አሁን መንግስት ደፈር ብሎ በግልጽነት በግልጽነትና በተጠያቂነት ባለበት መልኩ እርምጃ መውሰድ አለበት። አጠቃላይ አንድ ቡድንን ብቻ መፈረጅ ሳይሆን ከፍረጃ ወጥቶ በህጋዊ ስርአት የሚጠየቁትን መጠየቅ አለብን እና ይህ በሌለበት በጣም በርካታ ወቀሳዎች ሊነሱ ይችላሉ። ስርአቱ ግልጽነት ከሌለው ነገር ግን ብሄር ተኮር ነው የሚለው ነገር ራሱ ያለፈው ስርአት በከፍተኛ ሁኔታ ብሄር ተኮር የሆነ ስለሆነ ከዚህ ጋር የተያያዘ ነው እንጂ ከሀይሉ መንግስት አንድን ብሄር ለይቶ ለማጥቃት ከሚያደርገው እንቅስቃሴ አይመስለኝም። ስለዚህ ቢኖር ተኮር ነው የሚለው አያስኬድም። ነገር ግን ግልጽነት እንደዚህ አይነት ጥያቄዎች እንዳይነሱ መንግስት በተቻለ መጠን በግልጽነትና በተጠያቂነት መስራት ግዴታ መሆኑን ግን የሚያስገነዝል ጉዳይ። እሺ። ዶክተር ቴዎድሮስ በቪኦኤ አምሃሪክ ፌስቡክ ገጻችን መልእክት ያኖሩልን በርካታ ጥያቄዎች አሉ። አሁን ዶክተር ቴዎድሮስ ከሚሉት ጋር የተያያዘ ሀሳብ ያቀረቡልን ለምሳሌ ኢትዮጵያ በሚል ስም ጥያቄ ይላኩልን። ችግሩ አንዱም የማዕከላዊ መንግስቱ ድክመት ነው ይላሉ። ድክመትና ጥንካሬ ያለማሳየት። በሌላ በኩል ደግሞ ታንዛኒያ በሚል የፌስቡክ ስማቸው ጥያቄ ይላኩልን ለተፈጠረው ችግር ተጠያቂው ህወሀት ነው ይላሉ። በተቀረው ኢትዮጵያ ግድያ፣ ዝርፊያ፣ ዘግናኝ ግፍ ተፈጽሟል። ሰሞኑን በኢትዮጵያ እንደተገለጸውም የ36 ቢሊዮን ዶላር ዝርፊያ ተካሂዷል ይላሉ። ይሄንን ለማረሳሳት ደግሞ ሁከራ እንደሚደረግ ነው የሚገልጹት። አቶ መኮንን ፍስሐ ከመቀሌ የራስዎን የግል አመለካከቶን ከሰጡ በኋላ ለዚህ ጥያቄ ደግሞ መልስ ይስጡኝ። እሺ፣ አመሰግናለሁኝ። በአጠቃላይ ሲታይ አሁን የኢትዮጵያ ችግር እንደ በደርግ ዘመን ከዛ በፊት የነበረው አዲስ ችግር በተፈጠረ በሀያ ሰባት አመት ሁሉም ችግሮች ምንጭ አድርጎ ማቅረብ ልክ አይደለም። የስንት አመት ችግር የነበረባት አንድ መንግስት ሲመጣ አንድ ጥቅ አየር በሀይል እንዲሁ ደግሞ አንዱን ሲያሳድድ ነው የኖረው እና የሀያ ሰባት አመታት የታዩ ለውጦችን ጭምር ማንም ሰው የሚያየው የሚዳስ ሰው የሚጨብጠው ነገር ነው። እነሱ እንዳለ ሆኖ ችግሮች እንዳሉ ራሱ መንግስትም አምነዋል። እኔ እንደማውቀው በእነዚህ አራት ዜና ድርጅቶች በጋራ ማን ይመራ ነበር እንዳለው እሱ በዝርዝር መጊያ ይቻላል። ግን ዋናው በየክልላቸው እየመሩ የሙስናም የሰብአዊ መጥፈትን በየክልሎችም ጭምር በሰብል መንግስትም ጭምር ያ የነበረ ነው። መንግስት ራሱ ደግሞ ገምግሞ አምነዋል። ይሄ አቋም ይዘዋል። እና እንደ አዲስ ክስ ተደርጎ መቅረቡ ይሄ ልክ አይደለም። አንዲያ ነገር ሁለትያ ነገር ደግሞ የእነ ዶክተር አብይ አመራር ራሱ የአዲሱ ስርአት የለውጥ ሀይል ተደርጎ መቅረቡ ይሄ ልክ አይደለም። እኔ ዶክተር አብይና ሱሉ ሀይሎች የሚባሉ የድሮ ስርዓት ወይም ሀያ ሰባት ኢህአዴግ ሀያ ሰባት አመት አካላቸው ስለዚህ፣ ለችግሩም ለእድገቱም አንድ ተጠያቂያቸው ማለት ነው። ይሄ እንዳለ ሆነ ከዶክተር ቴዎስ ጋር የሚጋራው ኢትዮጵያ በአደገኛ ሁኔታ እንዳለች እሱም ትክክል ነው፣ እኔም አምንበት አለው። በአጠቃላይ በየቦታው መፈናቀል በዝተዋል። ሰው በአደባባይ ተዘብቆ ሲከደር ታይተዋል። በቤተ በቤተክርስቲያንም ተገድለዋል። በኢትዮጵያ ያልተደረገ ነገር የለም። በአጭር ነገር እና ከሱሪያ በልቶ እንጂ በልጦ አጠቃላይ ኢንተርናል ስፕሊት ፐርሰንስ ብለዋልና ይህ ሲታይ ለውጡ ምን ላይ ነው ብለህ መጠየቅ ይቻላል። አሁን የአሜሪካ ቃል አቀባይ ያቀረቡት ኢትዮጵያ በአራ አመት ያልታየ ለውጥ ታየ በስድስት ወራት ሰባት ወራት ላይ ያቀረቡት የአሜሪካ የፎረን ፖሊሲ ዲፕሎማት ነው እንጂ እኔ የሚታይ ጭራሽ ያነክል የገዘፈ ያነክል ጉዞ የሆነ ለውጥ አልታየኝም። በሙስና የተጠረጠሩ ሰዎች ወይም በሽብር የተከሱ ሰዎች ሌሎች ነት ጉዳዮች ላይ መንግስት ሰጥተዋል። የፖለቲካ ምዳሩ አሰፋለሁ ብለዋል ሲሰጡ በአጠቃላይ በሩጫ ነው የተሰጣው እና ለእነሱ የሚያመች ማቀፍ ብሮስጌም ሳያስቀምጥ መንግስት በየቦታው ከዲያስፖራ ሁሉም ኑ ብዙ የሚል መልክ አስገብቷቸዋል። ቶሎ ይገለብሱ። ዋናው ግን የገቡትን ለሀገራቸው ምን ያክል ኮንትሪቢሽን እያደርጉ ነው ያሉ እና የዲያስፖራ ፖለቲካ ለኢትዮጵያ ፖለቲካ አደገኛ ውስጥ እያስገባው አይደለም ወይ የሚል ያስወደት አለኝ። ከዛ ወደ ድርብ ጥያቄዎች ስመለስ የሁሉም የኢትዮጵያ ችግር የህወሀት ችግር ነው ብዬ አልወስድም። እንደዛ ብዬም እንደዛ ብሎ የሚያስር ሰውም ጤናማ ነው ብዬ አስብ። ለምን እያንዳንዱ በአማራ ክልል፣ በኦሮሚያ ክልል፣ በደቡብ፣ በትግራይ፣ በአፋር፣ በምናምን ላይ ያለው እስከ ቀበሌ ላይ ያለው የህወሀት ማህበር አለው። ስለዚህ ህወሀት ና ሀገር የሚራም እያንዳንዱ እኩስ ፌደራል መንግስት የራሱ ትልቅ ሻ ሊሆን ይችላል። ከዛ ባለፈ ግን በመከላከያው ስታውክልና አለ። በፖሊስ ኮሚሽኑም ማን እንደነበር ይታወቃል። በተቀላቀሉ ዙሪያ ማን እንደነበር ይታወቃል። ስለዚህ አጠቃላይ ሁሉም ችግር የህወሀት ነው ብሎ መደምደም ይሄ ልክ አይደለም ገንቢም አይደለም ብለ ወደፊት ማያቀቱም ከዛ አጠቃላይ ያለው የትግራይ መንፈስ ከፌዴራል መንግስት እልክ ገብተዋል። አሁን ኢትዮጵያ የምትመራበት አንዳንድ ኮ ፌዴራላዊ ስርአት መሆኑ ኮ ይስተዋል ዋ ቅድም አንቺ ትንሽ ላረምሽ ይቅርታ አድርግልኝ። ፌዴራል መንግስት ነው ያለው እ አክላዊ መንግስት ሴንትራል ገቨርንመንት የሚል ትንሽ ኮንሶርቲ ያምታታልና ፌደራል ገቨርንመንትና ክልሎች ስልጣን ሰጣቸዋል። እያንዳንዱ ምን ማድረግ እንዳለበት በህገ መንግስት ተቀምጠዋል። ግልጽ ያልሆኑ ጉዳዮች ካሉ ግልጽ ማድረግ ይቻላል። ከዛ ባለፈ ግን ፌደራል መንግስት የደከመ ነው፣ ክልል ስለጠነከረ ነው። እስካሁን ድረስ እኮ ፌራል መንግስት ስለ በጣም ስለ ገዘፈ እኮ ነው ሆኖ የፈት ይኖረ ና እንደው የእኔ አቋም ደግሞ ፌደራል መንግስት ስልጣኑ ቀንሶ ለክልሎች በመስጠት ክልሎች ጠንካራ ሆኖ ውጠት አለባቸው ነው። ምክንያቱም ኢትዮጵያ ታሪክ የማዕከላዊ መንግስት አቅም በላይ ጠንከራ መሆኑ ነው ችግር ይፈጥራለው ና ይሄ ልክ አይደለም ነው ምለው። ከዛ ባለፈ የትግራይ የተለያዩ አካባቢዎች የተደረጉ ሰልፎች እኔ በጣም የሚያዘንቁበት፣ እኔ ያኔ አጋጣሚ እዛ ካለሁበት ነበርኩኝና፣ አንድ ሚዲያ እንኳን መጥቶ ኢቲቪን በለው ዋልታ፣ ዋልታን በለው ፋናን በለው ሌላም በለው መጥቶ ህዝቡ ያ ነው ያለው ምንድን ነው ብሎ ያልዘገበ፣ ከሩቅ ሆኖ ደግሞ እያየ ይገመግማል። ይሄ ለትግራይ ህዝብ ያለው ንቀት ያሳያል። አንዱ ሁለት፣ ደግሞ የተዛባ መረጃ ነው ይዘው ይሄድ ያለው። ስለዚህ ህዝቡ እያለ ያለው ከትግራይ ማንኛውም ሰው እንዳይታሰር ብለዋል። እንዴ አባለን መፈክሮች ማየት ይችላል እኮ። ስለዚህ ፍትህ ለሁሉም በኩል በፍርድ ቤት ይዳኝ በሚዲያ እንዳይዳኝ፣ መከላከያ ጣልቃ መግባት የለበትም ከህግ ውጪ እነት ጉዳዩ ላይ ያሉ የህግ የበላይነት ህገ መንግስታዊነት ፌደራላዊ ስርአት ከኖሩ ማለት ምኑ ላይነት ፍቶ ስለዚህ ይሄ እንደ ስህተት መቅረቡ ለእኔ ለትግራይ ህግ ሆን ተብሎ የጸረ ፌደራል መንግስት አካሄድ ነው ጸራ ለውጡ ነው ተብሎ ታርጋ የሚሰጠውና ከዛ ፌደራል መንግስት ደግሞ እንደፈለገው ልክ በሶማሊያ ሌሎች ክፍሎች እንዳደረገው ታርካ ጎኝቶ መሪ እንዲቀይር የራሱን ተከታይ እንዲያደርግ ነው። ይህኔ አካሄድ ጤናማ ደለማት ነው። ትዝታንና እንግዶቿን እኛም እናመሰግናለን። ዝግጅቱ አልተጠናቀቀም። ነገ ቅዳሜ ሰፋ ያለው ክፍል ይቀርባል። እንድታደምጡ ከወዲሁን ጋብዛለን። አፍሪካ በጋዜጦች ተከታዩ ዝግጅት ነው። አዘጋጅና አቅራቢ አዳነች ፍሳዬ ነች። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ያለው ለውጥ ሴቶችን ያካትት እንደሆነ ተጠየቀ፣ ኤርትራ የኢትዮጵያን የለውጥ ፈለግ ትከተል ይሆን ተባለ የሚሉትን ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው ኤንፒአር የተባለው ዩናይትድ ስቴትስ የሚገኝ ብሔራዊ ሕዝባዊ ሬዲዮ ድረ-ገጽ ስለ ኢትዮጵያና ኤርትራ ጉዳይ ተከታታይ ጽሑፎችን ሲያቀርብ ሰንብቷል። በኢትዮጵያና በኤርትራ መካከል የተደረገው የሰላም ስምምነት ገጽታና ኢትዮጵያ ላይ የተካሄደው ለውጥ በኤርትራም ይከተል ይሆን የሚል ጥያቄ በማቅረብ ይተነትናል። የኤንፒአር ዘጋቢ ዛላምበሳ ላይ የታዘበውን ሁኔታ ዘርዝሯል። የጦርነቶች ቅሪቶች እንዳሉ ይገልጻል። ሕንፃዎችና መኖሪያ ቤቶችም ደቀው ስብርባሪ ሆነው ቀርተዋል። ግድግዳዎች በጥይቶች ተበሳስተዋል። በድንበሩ አሁንም ጉድባዎች አሉ። ይሁንና አንድ ወጣት ቡና ቤት ከፍታለች። ትንንሽ ልጆችም ለተጓዦች ለስላሳ መጠጥና ከረሜላ ይሸጣሉ ይላል። ጽሑፍ አያይዘውም አቶ ተስፋ ገብሬ የተባለ ባለጋሪ ሰዎችንና እቃዎችን በሁለቱም አገሮች ባሉት ድንበሮች እንደሚያመላልስ ይገልጻል። የሁለቱን አገሮች ድንበር ባቋረጠ ቁጥር ሕልም ሆኖ እንደሚሰማው መናገሩን ጠቅሷል። ሰላምን ያክል ነገር የለም ካለ በኋላ ለመጀመሪያ ጊዜ ድንበሩን ሲሻገር ደስታ እንደተሰማው፣ ሆኖም በጦርነቱ ለተሰዉት እንደሚያዝን መግለጹን ጽሑፉ ጠቅሷል። የኤንፒአር ድረገጽ ጽሑፍ በኢትዮጵያና በኤርትራ መካከል የተደረገውን ስምምነት ካሞገሰ በኋላ አቶ ዳንኤል ብርሃኔ የተባሉ የፖለቲካ ተንታኝ ያሉትን አስፍሯል። ጠለቅ ብለህ ስታየው ግን በሚገባ ታቅዶና ተቀይሶ የተደረገ የሰላም ስምምነት አይደለም ማለታቸውን ጠቅሷል። የሁለቱም አገሮች ግንኙነት ከሚገባ በላይ ፍጥነት የቀጠለው በግብርና በድንበር ቁጥጥርና በገንዘብ ላይ መሰረታዊ የሆኑ ሕጎች ሳይደነገጉ መሆኑ እንደሚያሳስባቸውም፣ ሁለቱም አገሮች ጦርነት ውስጥ ገብተው የነበሩት በእነዚህ ነጥቦች ምክንያት ነበር። ስለሆነም ምን ሊከተል እንደሚችል አይታወቅም፣ መስቀለኛ መንገድ ላይ ነው ያለነው ማለታቸውን የኤንፒአር ዘጋቢ አስገንዝበዋል። ይህ አባባል ታዲያ ባድመ ስገባ ግልጽ ሆንልኝ ይላል የኤንፒአር ዘጋቢ ለኤርትራ ትሰጣለች የተባለው ባድመ አሁንም የኢትዮጵያ ወታደሮች እንደሚዘዋውሩባት ሳይ ገረመኝ ይላል ዘጋቢው። እዛው ሆኖ ግን ከጦርነቱ በኋላ ለሀያ ዓመታት ያህል ተለያይቶ የነበሩ ወንድምና እህት ተገናኝተው በትንሽነቱ የተለያት እህቱን በሕይወት አገኛታለሁ የሚል እምነት እንዳልነበረው ወንድምዬው መግለጹን አሁን ለኤርትራዊ የተዳረችው እህቱም ሰው በናፍቆት የሚሞት ቢሆን ኖሮ እኔ በሕይወት ባልኖርኩ ነበር ማለቷን ኤንፒአር ድረገጽ ላይ የወጣ ጽሑፍ አውስቷል። ጽሑፉ በመቀጠልም አሁን ጥያቄው የአፍሪቃ ሰሜን ኮሪያ የምትባለው ኤርትራ በኢትዮጵያ የታየውን አይነት ለውጥ ትከተል ይሆን የሚል ነው። ድንበሩ ከተከፈተ በኋላ ኢትዮጵያ የገባ የአባቱን ስም መናገር ያልፈለገ ሲራክ የተባለ የ17 ዓመት ዕድሜ ኤርትራዊ ኤርትራ ውስጥ የቤተሰቦቹ ቤት ካለ ፈቃድ ተሠራ ተብሎ መንግሥት እንዳፈረሰው፣ ለምን ካለ ፈቃድ ሰራችሁ እያሉ ፖሊሶች ስለሚመላለሱ ሰው ሁሉ በረሃ ተደብቆ ይውላል ሲል መግለጹን ጽሑፉ ጠቅሷል። ኤርትራ ውስጥ ለውጥ ይኖራል ብሎ ያስብ እንደሆነ ሲጠየቅ፣ በምንም አይነት ለውጥ አይኖርም ማለቱን ጽሑፉ አውስቷል። ካናዳ ውስጥ በኩንስ ዩኒቨርሲቲ ስለ ኤርትራ የሚያጠኑት ዶክተር አወት ወልደ ሚካኤል በብዙ ሺዎች የሚቆጠሩ ኤርትራውያን ሀገሪቱ ከ25 ዓመታት በፊት ነጻ ሀገር ከሆነችበት ጊዜ አንስቶ ሲሰደዱ ቆይተዋል። ምሁራን እንደሚሉት ከአገሪቱ ሕዝብ አንድ ሦስተኛ የሚሆነው በውጭ ሀገራት ይኖራል። ከኢትዮጵያ ጋር የሚዋሰነው ድንበር ባለፈው መስከረም ከተከፈተ ጊዜ አንስቶም አስር ሺህ የሚሆኑ ኤርትራውያን በኢትዮጵያ ጥገኝነት ጠይቋል። ስለሆነም ለውጥ ሊያመጣ የሚችለው ኃይል እዛ የለም ሲሉ ዶክተር አወት ማስረዳታቸውን ጽሑፉ ጠቅሷል። ምናልባት ለውጥ ከመጣ እንደ ኢትዮጵያ ከታች ሳይሆን ከላይ የተገፋ ነው ሊሆን የሚችለው ማለታቸውን ኤንፒአር ድረገጽ ላይ ወጣው ጽሑፍ አስነብቧል። ዋሽንግተን ፖስት ጋዜጣ ድረ ገጽ ደግሞ በኢትዮጵያ የሚካሄደው ለውጥ የሀገሪቱን ሴቶች ያካትታልን በሚል ርዕስ ባወጣው ጽሑፍ በወጣት ሴቶች ላይ ይፈጸማል ያለውን የወሲብ ጥቃት ይዘረዝራል። የ12 ዓመት ዕድሜ የምትገኝባቸው የወሲብ ጥቃት የተፈጸመባቸው ወጣት ሴቶች በተደፈሩበት ወቅት የለበሷቸው ልብሶች በቤተ መዘክር ለትርኢት መቅረባቸውን ዓላማውም የሴቶቹ አለባበስ የወሲብ ጥቃትን ይጋብዛል የሚለው ባህላዊ እምነት ትክክል አለመሆኑን ለማሳየት ሲሆን ረዣዥምና የተንዘረፈፉ ናቸው ልብሶቹ። የልጆቹ ታሪክ ልብሶቻቸው በተሰቀሉባቸው በጎኑ ተጽፏል። አንድ የዐሥራ ስድስት ዓመት ዕድሜ የቤት ሠራተኛ በተኛችበት ቦታ ላይ እንደ ተደፈረች። የዐሥራ ሁለት ዓመት ዕድሜ ልጅ ተደፍራ አጎቷ የአንቺ ጥፋት ነው እንዳሏት ስራ ላይ እንዳለች ባለቃዋ ወንድም የተደፈረችው የ16 ዓመት ዕድሜ ልጅ ቤተሰብ ያለውን ሰው ፈተና ላይ ጣለች በሚል የሥራ ባልደረቦቿ እንደነቀፏት የዋሽንግተን ፖስት ድረ ገጽ ዘግቧል። የተደፈሩት ሴት ልጆች ልብሶች ለትርኢት የቀረቡት ኢትዮጵያ ውስጥ በሴቶች ላይ የሚፈጸመውን የጥቃት በደል ለመቃወም ከተካሄደው የ16 ቀናት ዘመቻ ጋር የተያያዘ ነው። ዘመቻው በተባበሩ መንግስታት ድርጅትና በስዊድን ኤምባሲ ድጋፍ የተካሄደ መሆኑን ዘገባው አስረድቷል። ጽሑፉ አያይዞም አዲሱ ጠቅላይ ሚኒስትር ግማሽ የካቢኔያቸው አባላት ሴቶች እንዲሆኑ አድርገዋል። የሀገሪቱ ፕሬዚደንትና የጠቅላይ ፍርድ ቤት ኃላፊ ሴቶች ናቸው ነገር ግን ሴቶችን መሾሙ ኢትዮጵያ ውስጥ በሴቶች ላይ ያለውን ስር የሰደደ የተባለ አመለካከትን አይለውጥም የሚል ስጋት መኖሩን ያወሳል። ኢትዮጵያ ውስጥ የተባበሩት መንግስታት የሕፃናት መርጃ ድርጅት የጾታና የልማት ክፍል ኃላፊ ኤለን አለም የሴቶችን እኩልነት በሚመለከት በሕገ መንግስቱ የሰፈሩ በጣም ተራማጅ የሆኑ ህጎች አሉ። ችግሩ ግን በተግባር ላይ የመዋሉ ጉዳይ ነው ብለዋል። በስራ ቦታዎችም ቢሆን በሴቶች ላይ ያለው አድሎ እንደሚንጸባረቅ ጽሑፉ ሲያስረዳ በሙያዊና በቴክኒካዊ ስራዎች የተሰማሩት ወንዶች ብዛት የሴቶቹ እጥፍ ይሆናሉ ይላል። ወራዊ ደሞዝም በአማካይ በተመሳሳይ ስራ ወንዶች ከሴቶች በአንድ ተኩል የበለጠ እንደሚያገኙ ጽሑፉ ጠቁመዋል። መንግስት ሴት ልጆች እንዲማሩ ባደረገው ጥረት ምክንያት በአንደኛ ደረጃ ትምህርት ቤት በብዛት ገብቷል። ነገር ግን ከአምስተኛ ክፍል በኋላ የሴት ልጆች ቁጥር እየቀነሰ መሄዱን ከብዙ ምክንያቶች አንዱም ትምህርት ቤቶቹ ራቅ ያሉ በመሆናቸው ልጆቹ ወደ ትምህርት ቤት ሲሄዱ የመጠለፍ የመደፈርና የአስገድዶ ማግባት አደጋ እንዳይገጥማቸው በመስጋት ቤተሰቦቻቸው ከትምህርት እንደሚያስቀሯቸው ጽሑፉ ያወሳል። ያም ሆኖ ግን ዩኒቨርስቲ የሚገቡ ሴቶች ብዛት እየጨመረ እንደሄደ ያም ሲባል ከጠቅላላው የዩኒቨርስቲ ተማሪዎች 30 ከመቶ ሴቶች መሆናቸውን የዋሽንግተን ፖስት ጋዜጣ ድረገጽ ዘገባ አውስቷል። በዩኒቨርስቲ ደረጃም ወከባና ጥቃት እንደሚዘወተርባቸው ዘገባው ሳይጠቅስ አላለፈም። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆየን። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል እስከ ምሽቱ አራት ሰዓት። አሁን የማጠቃለያውን ዜና ሶሎሞን ያሰማናል። የሶማሊያው ፕሬዝደንት ሞሐመድ አብዱላሂ ሞሐመድ ፋርማጆ እና የኤርትራው ፕሬዝደንት ኢሳያስ አፈወርቂ በሞቃዲሾ ለሁለት ቀናት ያደረጉትን የምክክር ስብሰባ ዛሬ ማጠናቀቃቸውን በጋራ ያወጡት ጋዜጣዊ መግለጫ ያስረዳል። ሁለቱ ፕሬዚዳንቶች በቪላ ሶማሊያ ባደረጉት ውይይት የንግድ ልውውጦችን ጨምሮ በመዋለ ንዋይ ምደባና የሕዝብ ለሕዝብ ግንኙነቶችን የመሳሰሉ ታሪካዊ የተባሉ ግንኙነቶቻቸውን ለማጠናከር ተስማምተዋል። በአፍሪካ ቀንድ የጋራ ልማት እድገትና ብልጽግና ላይ ያተኮረ ትብብር ለመፍጠርም ያላቸውን ቁርጠኝነት ሁለቱ መሪዎች በድጋሚ አረጋግጠዋል። ዩናይትድ ስቴትስ የደቡብ ሱዳንን ሰላም ለአደጋ አጋልጠዋል ስትል በከሰሰቻቸው ሦስት ግለሰቦች ላይ ማዕቀብ ጥላለች። የውጭ ጉዳይ መሥሪያ ቤቱ እስራኤል ዚቭና ኦቦክ ዊልያም አላው ግጭቶች እንዲስፋፉ አድርገዋል ብሏል። ግሬገሪ ቫሲሊ ደግሞ በሀገሪቱ ሰላም መረጋጋትና ጸጥታ እንዳይሰፍን የተጫወቱት ሚና አለ ብሏል። በዚህም ምክንያት ግለሰቦቹ በዩናይትድ ስቴትስ ያላቸው ንብረት በሙሉ ታግደዋል። የተባበሩት መንግስታት ድርጅት ከፍተኛ ሰብአዊ መብት ኮሚሽነር በኮንጎ ዲሞክራሲያዊ ሪፑብሊክ በተቃውሞ ሰልፎች ላይ የተከሰተውን ግጭት አውግዘዋል። በመጪው ሳምንት ቅዳሜ ምርጫ ለማካሄድ በታቀደበት በአሁኑ ወቅት ባለሥልጣኖች እንዲህ አይነቱን ተግባር እንዲያስወግዱም ጥሪ አቅርበዋል። ክቡራትና ክቡራን አድማጮቻችን ዝግጅታችን ይቀጥላል። አንዳንድ አጠራጠር ያሉ መረጃዎችን እናካፍላችሁ። አንድ የዩናይትድ ስቴትስ ዶላር 27 ብር ከ96 ሳንቲም ተመንዝሯል። ዛሬ የኢትዮጵያ ብሔራዊ ባንክ ዛሬ ኤንቢኢ ጂኦቪ ኢቲ ላይ ባወጣው የምንዛሬዎች ዝርዝር መሰረት የዶላር የመግዣ የባንክ መግዣ ዋጋ 27 ከ96 የመሸጫ ዋጋው 28 ከ52 ነው። አንድ ዩሮ 31 ብር ከ81 ሳንቲም ነው። የእንግሊዝ ፓውንድ 33 ብር ከ79 ሳንቲም ነው። የ24 ካራት 99.96 ከመቶ ጥራት ያለው ወርቅ ዋጋ 39 ዶላር ከ94 ሳንቲም ነው። 1172 ብር ከ32 ሳንቲም መሆኑ ነው። የዓለም የነዳጅ ዋጋ ብሬንድ 61 ዶላር ከ45 እንዲሁም የኒውዮርክ ገበያ 52 ከ58 ነው። 52 ዶላር ከ58 ሳንቲም ሰሞኑን ዝቅ ያለ ነው የነዳጅ ዋጋ። ለማንኛውም ግን ከሰሞኑ ገበያ ዛሬ ትንሽ ከፍ ብሏል። ነገ ቅዳሜ ታህሳስ 6 2011 ዓ ም አዲስ አበባ ፀሐያማ እንደምትሆን ከኢትዮጵያ ሚቴዎሮሎጂ ኤጀንስ የተገኘው ትንበያ ይጠቁማል። ከፍተኛ ሙቀት 23፣ ዝቅተኛው 9 ዲግሪ ሴልሽየስ ነው። ከነገ በስተያ እሁድም እንደዚሁ ፀሐያማ ነች አዲስ አበባ። ከፍተኛ ሙቀቱ 24፣ ዝቅተኛው 8 ዲግሪ ሴልሽየስ ነው። የብር ምንዛሬ ተጨማሪ 18 ምንዛሬዎች ኤንቢኢ ኢቪ ኢቲ ላይ ይገኛል። የአየር ሁኔታ ተጨማሪ 23 የተለያዩ የኢትዮጵያ ግዛቶች ትንበያዎች ኢትዮሜት ዶት ጂኦቪ ዶት ኢቲ ላይ ይገኛል። ታሪኩን መለስ ብለን ስንቃኝ በ744 ዓ ም ተወልደው ከ1772 ዓም እስከ 1703 ዓም ለአንድ ዓመት በኢትዮጵያ ላይ ንጉሥ የነበሩት አጼ ተክለ ጊዮርጊስ ቀዳማዊ በንግሥና ስማቸው ፍቅር ሰገድ ተብለው ይታወቃሉ። በ66 ዓመት ዕድሜያቸው ያረፉት ታኅሣሥ 3810 ዓ ም ነበር። አጼ ፍቅር ሰገድ በዘመናቸው የመጨረሻው ነፃ ፈላጭ ቆራጭ ንጉሥ ነበሩ ተብለው ስለሚታሰብ ፍጻሜ መንግሥት የሚባልም ቅጽል ስም ተሰጥቷቸዋል። የሰሎሞናዊው ውርሰ መንግሥት ሰው ናቸው። የግራሚ ተሸላሚዋ የጃዝና የፖፕ ዘፋኝ እንዲሁም የአንድ ወቅት ተዋናይት ናንሲ ዊልሰን ዛሬ ሞተች። ዊልሰን በ81 ዓመት ዕድሜዋ ያረፈችው ካሊፎርኒያ በሚገኘው መኖሪያ ቤቷ እንደሆነ ሥራ አስኪያጇና የታሪኳ መጽሐፍ ጸሐፊ ለመገናኛ ብዙሃኑ ገልጿል። ናንሲ ዊልሰን ለረጅም ጊዜ ታማ ነበር። ዊልሰን ወደ ታዋቂነቱ የዘለቀችው በአውሮፓ የዘመን አቆጣጠር በ1960ዎቹ ዓመታት ነበረ። ዊልሰን ዘዬ ወይም ስልት ዘለል የሆነች ዘፋኝ ነበረች። ስለዚህም የጃዝ ሙዚቀኛ የሚባል አጠራር እምብዛም አይጥማትም ነበርና የራሴ ስልት ያለኝ ዘፋኝ ነኝ ትል ነበረ። ምንኛ ደስተኛ እንደሆንኩ አታውቀውም እኮ የሚል ዘፈኗ አሁን እየሰማችሁ ያላችሁት ከጀርባ በ1958 ዓ.ም በኢትዮጵያ ዘመን አቆጣጠር የመጀመሪያዋ የሆነውን ግራሚ ሽልማቷን አጎናጽፏታል። በእርግጥ ዊልሰን የዛሬ 13 ዓመት እንደገናም የዛሬ 11 ዓመት በተደጋጋሚ የግራሚ ተሸላሚ ሆናለች። ኮዝቢ ሾው እና ሐዋይ 50 የቴሌቪዥን ተከታታይ ፊልሞችን በመሳሰሉ ተውኔቶች ላይም ሰርታለች። ክቡራትና ክቡራን አድማጮች ዝግጅታችን እንግዲህ ወደ መጠናቀቁ ነው። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦች ስም የምንሰናበታችሁ ሰሎሞን አባተና ሰለሞን ክፍሌነን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል እስከ ዝግጅታችን ፍጻሜ ምንኛ ደስተኛ እንደሆንኩ አታውቀውም እኮ ዩ ዶን ኖ ሃው ግላድ አይ አም ከዊልሰን ጋር እንተዋችሁ። ናንሲ ዊልሰን ጤና My love will rise my